የማህበራዊ መገናኛ ዘዴዎች ቅኝት በሲዳማ የክልልነት ጥያቄ አቀንቃኞች የተሰጠውና በስጋት የተጠበቀው የሐምሌ 11 2011 ቀጠሮ ደርሶ ግጭት ጉዳት እየተሰማበት ነው። የማኅበራዊ መገናኛ ተጠቃሚዎችንም ትኩረት ስቧል። በዚህ መሃል ጠቅላይ ሚኒስትር አብይ አህመድ ለጉብኝት ኤርትራ ዘልቀዋል። ጉብኝታቸው ኢትዮጵያውያንና ኤርትራውያንን አነጋግሯል። ባለፈው ሳምንት መጨረሻ የአዲስ አበባ ዩኒቨርሲቲ ለተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የክብር ዶክትሬት መስጠቱም ብዙ አወያይቷል። ጥቂቶቹን እናጋራችሁ። በደቡብ ኢትዮጵያ የተነሳው የክልልነት ጥያቄ ላይ የድጋፍ አስተያየቶች የመሰጠታቸውን ያህል ከሀገር ሕልውና አኳያ ሰከን እንዲባል የመከሩም ጥቂት አይደሉም። በፌስቡክ ቶልቻ ጀቤሳ ጉርሜሳ መብታቸው ነው ሕገ መንግስቱ የሚፈቅደው ሕጋዊ መብት ነው ሊከበርላቸው ይገባል ሲሉ ደሲድ ማኒድ ደግሞ በጣም በጣም እጅግ በጣም ትክክለኛ ጥያቄ ነው፣ ቪቫ ሲዳማ፣ ሲዳማ አቃፊ ሕዝብ ነው በማለት ጀምረው ስድብን አክለው አስተያየታቸውን ቋጩ። ገነነ ዲማም በዚሁ በፌስቡክ ጥያቄው ተገቢ ቢሆንም ነገር ግን ዲሞክራሲን በማከለ ቢሆን ምን አለበት፣ ቆም ብለን ብናስብበት አይሻለም? እረ ሰው ለምን ይሞት በማለት ተማጸኑ። ጉበና ፈንታው በበኩላቸው፣ ጎበዝ፣ ህገ መንግስቱ ነው ችግሩ። ብሔሮች ብሔረሰቦችና ህዝቦች በፈለጉት ሰዓት ክልል የመሆን መብት አላቸው ይላል። ስለዚህ ከሰማንያ ክልል በተጨማሪ ወለጋ፣ ባሌ፣ እንደርታ፣ ወሎ፣ ጎጃም፣ ሸዋ፣ ጎንደር፣ ወዘተ ክልል ቢጠይቁ መብታቸው ነው። ደግሞም ጅማሮ አለ በማለት ገላጋይ የመሰላቸውን ሀሳብ ሰነዘሩ። ክልል ምንድን ነው? በዚህ ዘመን ኢትዮጵያ ሀገሬ፣ በአመት አንድ መቶ ሺ ዜጎች በዩኒቨርሲቲ በሚመረቁባት ሀገር ስለ ማርስ ማሰብ ሲገባቸው በጎጥ ይጣላሉ። አስተውል፣ በመጽሐፍ ቅዱስ የተጻፈው ያንተ ጎጥ ሳይሆን የሁላችን ሀገር ኢትዮጵያ ናት ያሉት ደግሞ ደጀኔ ታምሩ ናቸው። በፌስቡክ ማናኤላ እስማኤሌ የተባሉ የፌስቡክ ተጠቃሚ እውነት ነው ክልል የመሆን ጥያቄ መጠየቅ ህገ መንግስታዊ መብት ነው ነገር ግን እንደተባለው በኃይልና በጉልበት ለማስፈጸም መነሳት ደግሞ ወንጀልም ነው ሀገርንም የሚጎዳ አካሄድ ስለሆነ እኔ እንደ አንድ ዜጋ አወግዘዋለሁ ይላሉ ነገሩ የተጣደፈባቸው የሚመስሉት ሸዋ አለም ችሮታው ደግሞ በፌስቡክ እዚች ሀገር ሁሉ ነገር ሱሪ ባንገት ሆነ በቃ ወይ ጉድ ሲሉ ትዝብታቸውን አጋርተዋል ካሳ የሰው ደም ፈሰሰ። አሁን መንግስት ከክልልነት ጥያቄ በተጨማሪ ሌላ የቤት ስራ ተሰጠው፣ አጣርቶ ወንጀለኞችን ለፍርድ ማቅረብ፣ ተጎጂዎችን መካስ። ኢትዮጵያ ፖለቲከኞች ደም ካልፈሰሰ ፖለቲካው ፖለቲካ የማይመስላቸው አረመኔዎች ናቸው። የሚናገሩትን የማያውቁ ተማርን ባዮች በቴሌቪዥንና በዩቲዩብ መስኮት ብቅ እያሉ መርዛቸውን ይረጩና ምንም የማያውቀው ምስኪን ይታረዳል በማለት ዘለግ ያለ አስተያየት በፌስቡክ አጋርተዋል። ሌላው የማህበራዊ መገናኛ ተጠቃሚዎች መነጋገሪያ የጠቅላይ ሚኒስትር አብይ አህመድ የኤርትራ ጉብኝት ነው። ሊና ደረጀው በፌስቡክ እሱ በወጣ ቁጥር እየተጠበቀ የሚደረገው ጥፋት ምንም እውነቱ ግልጽ አልሆነልንም። ሲቀጥል ደግሞ 18 ባንክ ዘርፎና ሀገርን በጥብጦ በሰላም ተከብሮ በሚኖሩበት ሀገር ምንም የማያውቁ ምስኪኖችን እየለዩ ማሰር ምንድን ነው? ይሄ ነው እኩልነት? ይሄ ነው ፍትህ? ሲሉ ታዝ ታዝ ደግሞ እሱ ከመውጣቱ በፊት ሐዋሳ ላይ 11 11 11 ምን ሊሰራ እንደታቀደ በቂ መረጃ ነበር አይደለም አብይ እኔ የማውቀው ራሱ ብዙ ነው የሚል አስተያየታቸውን አስፍረዋል። አላሁ አክበር የሚል የፌስቡክ ስም ያላቸው ሌላው አስተያየት ሰጪ ቀደም ላሉት አስተያየቶች ምላሽ በሚመስል አትጠራጠር ሳትወዛገብ ሀቅን ተቀበል አብይ ፈጣሪ መሰለህ እንዴ? አገር የሚጠብቀው እሱ የሚለውንማ ሁሉም ማህበረሰብ ቢተገብር አንድም ሰው ባልሞተ ነበር። ስልጣን አገኛለሁ እያለ የሚስገበገበው ሁሉ በሞተ ቁጥር አብይ አብይ አትበል ብለዋል። አብርሃም በላይም ዶክተር አብይ ዛሬም ተመልሰው ወደ ኤርትራ ሄደዋል። የሄዱት ስለ ችግር ለማውራት እንጂ ለሽርሽር እንዳልሆነ የታወቀ ነው። ግን እውነት ኢሳያስ ለኢትዮጵያ ችግር መፍትሄ ይሆናሉ? ኢትዮጵያ ውስጥ ላለው ችግር መፍትሄው በኢትዮጵያ ሕዝብ እጅ እንጂ በኢሳያስ እጅ ላይ አይደለም። ኢሳያስማ የራሳቸው ሀገርም በተቃውሞ እየታመሰች ነው። የኤርትራው አምባገነን መሪ ደግሞ ኢትዮጵያ ውስጥ ጭስ ካዩ ቤንዚን ያቀብሉ እንደሆነ እንጂ በሌላ አይታሙም። ወይ መካሪ ማጣት እንዳንል የአብይ አማካሪዎች ነቃ በሉ በማለት አስተያየታቸውን በፌስቡክ አካፈሉ። የጠቅላይ ሚኒስትር አብይ የአስመራ ጉብኝት የኢትዮጵያውያንም ብቻ ሳይሆን የኤርትራውያንንም አስተያየት ጋብዟል። ፎቶዎችን አስደግፈው በትዊተር ከተሰጡ አስተያየቶች ሙሴ ስብአቱ እንዲህ ይላሉ። የኤርትራ ፕሬዚደንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ካለ ፍርሃት ሰላም በሰፈነባት አስመራ ከተማ ሲራመዱ አብይ አህመድ የራሱ ከተማ ከአዲስ አበባ ይልቅ አስመራ ውስጥ ደህንነት እንደሚሰማው እወራረዳለው። ሰላም ኪዳኔም በትዊተር እነዚህን ሁለት የድራማ ንግስቶች ሰላምን በተግባር የማስፈን ጊዜው አሁን መሆኑን እባካችሁ ንገሯቸው። ድራማው ይብቃ። ህጉን ተግባራዊ አድርጉና ሳዋ ውስጥ ሁለተኛ ደረጃ ትምህርት መሰጠቱ ይብቃ በማለት ጠይቀዋል። ሚለና በረከት ደግሞ በትዊተር ይህ የጥንዶቹ ልብ የሚያሞቅ ትስስር ግልጽ መልእክት የሚያስተላልፍ ነው። የአገሮቻችንን የልማት ጎዳና፣ እድገታችንን፣ የወደፊት ትውልዶችን እጣ ፈንታ፣ ደህንነት ወዘተ ሁሉም ደግሞ ዛሬ በሚደረገው መተማመንና ቀጥ ባለው ጉዞ ነው ብለዋል። አልማዝ ዘረአይ በበኩላቸው ጠቅላይ ሚኒስትር አብይና የልኡካን ቡድናቸው አስመራ ጎዳና ላይ ሲጓዙ የሚያሳይ ፎቶን አስደግፈው ለጠቅላይ ሚኒስትር አብይ ካርሸሊ ውህኒ ቤትን እንዲጎበኙ ንገሯቸው፣ ከአልባ ቢስትሮ በእግር 15 ደቂቃ ብቻ ነው የሚያስኬደው ካሉ በኋላ የአክል ኤርትራ ኤርትራ ይብቃ የሚል መልእክታቸውን ሲያጋሩ፣ ደካማ ፕሮፓጋንዳ። ትክክለኛ ኤርትራውያን የአስመራ ልጆች ባድመ፣ ጾረና፣ ቡሬ፣ ዛላንበሳ፣ ተዘነይ፣ አዲበጊዮ፣ ከንሸላዩ፣ ተኮምቢያ፣ ገዛ ገረስላሴ፣ ወዘተ እነዚያን ወራሪዎች ሲዋጉ ተቀበሩ። አብያኔ እኛን ሊዋጋ እዚያ ነበር። አዲስ አበባ ዩኒቨርሲቲ ባለፈው ሳምንት ቅዳሜ የክብር ዶክትሬት ለሁለት ዜጎች ሰጥቷል። ማህበራዊ ክብር ካገኙት በተለይ የአንደኛው እውቅና ማግኘት የአብዛኛውን የማህበራዊ መገናኛ ተጠቃሚ አዎንታዊ አስተያየት ጋብዟል። በዘመኑ የተከሰቱ ኢትዮጵያዊ አዛውንት መገለጫ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እሳቸው ለዚህ ሲበቁ ባደረጉት ንግግር በህብረተሰቡ መካከል ሰላምን ለማስፈን በግል ላደረጉት ጥረት እውቅና አይደለም በጎ ምላሽ አጥተው መቆየታቸውን በማስታወስ ለዚህ የመረጧቸውን አመስግነዋል ኤብሮ ኮፊ ካታገ በሚል የፌስቡክ ስም የሚጠቀሙ እርስዎ እኮ ልዩ ኖት ሲሏቸው ጴጥሮስ አሸናፊ ደግሞ ይደሎ ብለዋል በግዕዙ ይገባቸዋል እንደማለት ትዕግስት ታይም በፌስቡክ እውነት ነው እርስዎ ጥሩ መካሪያ አባት ኖት ይገባዎታል ብለዋል የለውጡን ማዕበል ደጋፊ ነኝ የሚል የፌስቡክ ስም ያላቸው ደግሞ እንዲህ አሉ እኔ ክርስቲያን ነኝ ሆኖም ግን እኚህን የተከበሩ ታላቅ የሃይማኖት መሪ፣ እኚህን የተከበሩ የፍቅርና የሰላም ሰባኪ ሁሌም እወዳቸዋለሁ። ከአንደበታቸው ማር ነው የሚፈልቅ። እውነት እላችኋለሁ፣ ቀኑን ሙሉ ንግግራቸውን አድምጬ የማልጠግብ ለኢትዮጵያ ሕዝብ ፈጣሪ የሰጠን ታላቅ ሰው፣ ዘር ሃይማኖት የማይገድባቸው የኢትዮጵያ አባት በማለት ረጅም ዕድሜ ተመኝተውላቸዋል። እኛም ለዛሬ ያጠናቀርነው በዚሁ አበቃን። መልካም